የአዲሷ ጠቅላይ ሚኒስትር ሚና በመጀመሪያ የሚሆነው አዳዲስ የካቢኔ ሚኒስትሮቻቸውን መሾም ነው። ከዚያ ደግሞ በወግ አጥባቂው እንደራሲዎችና እንዲሁም በወግ አጥባቂው ከዚያም አልፎ ደግሞ ከአውሮፓ ህብረት በመውጣትና በመቆየት መካከል ያለውን ልዩነት የአለመግባባት ለሰላም እንዲሰፍን ማድረግ ነው፣ አንዱ ትልቁ ሚናቸው። በሁለተኛ ደረጃ ደግሞ አሁን ያለውን የገበያ መናጋት ማረጋጋት ይሆናል። በሶስተኛ ደረጃ ደግሞ ከአውሮፓ ህብረት መሪዎች ጋር በዚህ በሚመጣው የጥቅምት ወር ላይ ከመገናኘታቸው በፊት ከአውሮፓ ህብረት ለመውጣት ለሚደረገው ድርድር ራሱን የቻለ የሚኒስትር ቢሮ ይከፍታሉ። ሾመውን ሚኒስትር ከእሳቸው ጋር አብሮ በመጓዝ ከአውሮፓ ህብረት ጋር በምን ሁኔታ ላይ እንግዲህ ወደ ፊት ግንኙቶች እንደሚደረጉ ስምምነቱን ይጀምራል ማለት ነው። እንግዲህ የመጀመሪያ ስራቸው እነዚህ ነው የሚሆኑት። ድል ነሳው። እንደሚታወቀው አዲሷ የብሪታንያ ጠቅላይ ሚኒስትር ተሪዛ ሜይ ብሪታንያ በአውሮጳ ህብረት ውስጥ ትቆይ የሚለውን አቋም ነበር የደገፉት። የብሪታንያ ህዝብ ግን ሀገሩ ከህብረቱ እንድትወጣ በመወሰኑ ተሪዛ ሜይ ይህንኑ የህዝቡን ውሳኔ ተግባራዊ ማስደረግ ይኖርባቸዋል እና ብሪታንያ ከህብረቱ የምትወጣበትን ድርድር ተሪዛ ሜይ በምን አይነት ሁኔታ ሊመሩት ይችላሉ ተብሎ ነው የሚታሰበው። እንግዲህ አሁን ይሄ የዲሞክራሲ ጉዳይ ነው። ምክንያቱም በእርግጥ እንዳልሽው ቴሬሳ ሜይ ከአውሮፓ ህብረት ጋር መቆየትን በጣም ደጋፊ ነበሩ። በዚህ በሚደረገው የህዝበ ውሳኔም ላይ ከፍተኛ ዘመቻ ካደረጉት አንዷ ሚኒስትር እሳቸው ናቸው። ነገር ግን የእንቆይ ደጋፊ ቢሆኑ የህዝብን ውሳኔ መጣሱ በብሪታንያ የባሰ የፖለቲካ ቀውስ ሊያመጣ ይችላል። እና እሳቸውም ይህንን በሚገባ ስለተረዱ ይመስለኛል ዘመቻ ሊጀምሩም ሲል አሁን ጠቅላይ ሚኒስትሩ እንደሚሆኑም ካወቁም በኋላ ለብሪታንያ ህዝብ ያሉት ምንድን ነው? የህዝብን ውሳኔ አከብራለሁ፣ ከአውሮፓ ህብረት እንወጣለን ማለት እንወጣለን ነው። ሀሳቤን የምቀይርበት የህዝብን ውሳኔ የምጥስበት መንገድ የለኝም ነው ያሉት። ለዚህም ነው አሁን ቅድም እንዳልኩት ከአውሮፓ ህብረት ጋር እንግዲህ ስምምነቱን የሚደራደር አዲስ ሚኒስትር፣ ያ ሚኒስትሩ ደግሞ ከአውሮፓ ህብረት መውጣት አለብን የሚል ሰው መሆን አለበት ብለው የወሰኑት። ስለዚህ የህዝብን ውሳኔ በምንም መንገድ ሊጥሱ አይችሉም። ነገር ግን አንዳንድ የህግ ሙያተኞችና ሌሎች የተደረገው የህዝበ ውሳኔ የጸና አይደለም መቀልበስ አለበት ይላሉ። እሳቸው ግን ይህን አቋማቸውን ይቀይራሉ የሚል እምነት የለኝም። አነጋገራቸውን እንዳየሁት ብሪታንያን ከአውሮጳ ህብረት ጋር ለማቆየት ያደረጉት ዘመቻቸው የጠበቁትን ውጤት ስላላስገኘላቸው አሁን ስልጣናቸውን የሚለቁትን ጠቅላይ ሚኒስትር ዴቪድ ካምረንን የብሪታንያ ህዝብ እንዴት ያስታውሳቸዋል? እንግዲህ ዴቪድ ካሜሮን እንደምታውቂው ከአውሮፓ ህብረት ጋር ለመኖር በጣም የሚጥሩ ሰው ነበሩ። በዚህ በህዝበ ውሳኔው ብሪታንያ ከአውሮፓ ህብረት እንዳትወጣ ትልቅ ዘመቻ ነው ያደረጉት። ሁለተኛ እስከ ሁለት ሺህ ሀያ በዚህ በጎርጎርሲያው ዓመተ ምህረት ድረስ በስልጣን ላይ የመቆየት መብት ነበራቸው። ነገር ግን በዚህ በተደረገው የህዝብ ውሳኔ ህዝቡ ከአውሮፓ ህብረት መውጣት አለብን ብሎ ስለወሰነ እኔ ከማምነው እምነት ውጭ ስለሆነ የህዝብን ደግሞ እምነት መቀልበስ ስለማልችል ከስራዬ በጸጋ መውረድ አለብኝ ብለው ነው የወረዱት። መታወስ የሚችሉት ምንድን ነው? እኒህ ሰውዬ ለስልጣን ሳይሆን ህዝብን ለማገልገል ነው የወጡት። ግን የሚያገለገሉት ህዝብ ደግሞ ከእሳቸው አቋም የተለየ ሲሆን፣ አይ እንግዲያስ ከህዝቡ ጋር ተስማሚ የሆነ አቋም ያለው ሰው ስልጣን መውሰድ አለበት ብለው ስልጣናቸውን በራሳቸው ፈቃድ መሰናበታቸው፣ ይሄ በታሪክ ውስጥ ትልቅ ቦታ ነው የሚሰጣቸው ምክንያቱም ብሪታንያ ከአውሮፓ ህብረት መውጣት አለበት ብለው የተከራከሩት አብዛኛው የህዝብ እንደራሴዎች ሁሉ ሳይቀሩ ዴቪድ ካሜሮን እስከ ሁለት ሺህ ሀያ ድረስ እንዲመሩ ጠይቀዋቸው ነበር። ግን እሳቸው የህዝብን ውሳኔ አከብራለሁ፣ የህዝቡ ውሳኔ ከዚህ ሀሳብ ጋር ስላልሄደ ህዝቡን በሚፈልገው ውሳኔ ሊመራ የሚችል መሪ መምጣት አለበት ባሉት ነው። ይሄ እንግዲህ የዲሞክራሲን ምንነት፣ የዲሞክራሲን ታላቅነት ብሪታንያ የዲሞክራሲ እናት ነች የሚባለውን ያስመሰከሩበት ቀን ነው። ይህም ዘላለም ሲያስታውሳቸው እንደሚኖር